ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ፣ በዛሬ ስርጭታችን የፈለገ ቢያራጅ እንደማይገባው፣ ምክንያቱም የትውልድ ሀገርም ጭምር ነው። አካባቢውና ይወደዋል ሰው እና ምን እኮ ፈቃደኛም ስለነበረ በዚህ ደረጃ ነው የሚታወቀውና አቶ መለሰ በስርዓት የሰማ ናቸው። በትግራይ ክልል ጊዜያዊ አስተዳደር የደቡብ ምስራቅ ዞን አስተዳዳሪ ናቸው። በቅርቡ እንደተገደለ የተሰማው ወጣቱን የለውጥ አራማጅ የማነ ንጉሥን በተመለከተ ከተናገሩት የተወሰደ ነው። ዝርዝር ጉዳዩ በምሽቱ ይደመጣል። ከይት መጣሙ ከተራራ ላይ እንዳለ ሚኒሻ ምናሁን እንዳለ ከተራራ ላይ በቃ መኪናው መደብደብ ጀመሩት። በመቀሌ ዩኒቨርሲቲ የምረቃ ስነስርዓታቸውን አክብረው ወደ አዲስ አበባ ሲመጡ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ የደፈጣ ጥቃት እንደደረሰባቸው ተሰምተዋል። ለጥቃቱ የተረፈ ወጣትን ምስክርነት ነው። በጥቂቱ ያዳመት ነው። ቆየት ብሎ ይሰማል። ተጨማሪ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለው። ኤልያስ አስማረ ቅንብሩን ይከውናል። በመቀጠል ደግሞ ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አክብረው ወደ አዲስ አበባ ሲመጡ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲመስኖ በምትባል አካባቢ የደፈጣ ጥቃት ደርሶባቸው ተመራቂ ተማሪዎችን ጨምሮ የዘጠኝ ሕይወት ማለፉን ከጥቃቱ የተረፈ ተማሪ ለአሜሪካ ድምጽ ገልጿል። ተመራቂዎቹ የሚፈለግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን ከጥቃቱ የተረፈው ተማሪ የገለጸ ሲሆን ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብ እና ወደ አዲስ አበባ በመሸኘት እርዳታ አድርጎላቸዋል። ዘገባውን ያደረሰን መስፍን አራጌ ነው። የዲሞክራሲያዊት ኮንጎ ሪፐብሊክ የወንጀል ምርመራ አገልግሎት የጣሊያኑን አምባሳደር እና ሌሎች ሁለት ሰዎች በመግደል ተጠያቂዎቹን እንዲፈልጉ የሀገሪቱ ፕሬዝዳንት ፌሊክስ ቲሼኬዲ ጠየቁ። የጣሊያን አምባሳደር ሉካ ትናሲዮና ሌሎች ሁለት ሰዎች የተገደሉት ትላንት ከዓለም ምግብ ፕሮግራም የአጀብ ስምሪት ጋር በመጓዝ ላይ እንዳሉ ነው። ሰሜን ኪቩ ጎማ ከተማ አቅራቢያ የተፈጸመውን ግድያ ፕሬዚዳንቱ አውግዘው ተጠያቂዎቹ ለፍርድ መቅረብ አለባቸው ብለዋል። ቀደም ሲል አሶሲኤትድ ፕሬስ ባወጣው ሪፖርት የጣሊያኑን አምባሳደር የገደሏቸው ሰዎችን አግኝተው ማስለቀቂያ ማስከፈል የሚፈልጉ አጥቂዎች እንደሆኑ የወሬውን ምንጭ ሳይጠቅስ ዘግበው ነበር። ስለ ግድያው እስከ አሁን ኃላፊ ነኝ ያለ ወገን ግን የለም። የተባበሩት መንግስታት ድርጅት እና የዓለም የጤና ድርጅት ግድያውን አውግዘዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ማይንማር ውስጥ በሰላማዊ ተቃዋሚ ሰልፈኞች ላይ ከተፈጸመው ግድያ ጋር በተያያዘ በሁለት ተጨማሪ የሀገሪቱ ወታደራዊ መኮንኖች ላይ ማዕቀብ ደንግጓል። ሞሚንትቱንና ሞአንግ ሞአንግ ኪያው ይባላሉ። በጉዳዩ ዙሪያ የገንዘብ ሚኒስትሩ ባወጣው መግለጫ የማይንማር የጦር ኃይል በዲሞክራሲያዊ መንገድ የተመረጠውን መንግስት ወደ ስልጣን እንዲመልስ ጠይቋል። ያን የማያደርግ ከሆነ ተጨማሪ ማዕቀቦች እንጥላለን ሲል አሳስቧል። የዩናይትድ ስቴትስ የገንዘብ ሚኒስትር ከአሁን ቀደም በአስር የማይንማር ወታደራዊ መኮንኖች ላይ ማዕቀብ መጣሉ ይታወሳል። ዩናይትድ ስቴትስ ከ ሶስት መቶ ሚሊዮን ለሚበልጥ ሕዝብ የኮቪድ-19 ክትባት ለማዳረስ ከጊዜና ከአስቸጋሪው የክረምት አየር ሁኔታ ጋር እየታገለች ጥረት እያደረገች ባለችበት በአሁኑ ወቅት የፌዴራሉ መንግስት የምግብና የመድኃኒት አስተዳደር ክትባቱን የሚመለከት አዲስ መመሪያ አውጥቷል። ኤኤፍዲኤ ባወጣው አዲስ መመሪያ የኮቪድ-19 ክትባቶች ስራ ላይ እንዲውሉ ፍቃድ ለማግኘት ማሟላት ካለባቸው ግዴታዎች አንዱን ቁልፍ የሆነውን ግዴታ አንስቷል። የመድኃኒት ኩባንያዎች ክትባቶቻቸው አዲሶቹን የኮሮና ቫይረስ አይነቶች መከላከል እንዲችሉ አሻሽለው ሲሰሩ በአዲስ መልክ በስፋት በበጎ ፈቃደኞች ላይ ሙከራ ማድረግ እንዳይኖርባቸው አድርጓል። ይልቁንም አስተካክለው የሚያወጧቸውን ክትባቶች በየዓመቱ በኢንፍሉዌንዛ ክትባቶች ላይ እንደሚካሄደው ያለ ሙከራ ማካሄድ እንደሚችሉ ምክረ ሀሳብ ሰጥቷል። ይህ በእንዲህ እንዳለ አንዳንዶች እጅግ የበለጸጉት ሀገሮች ድርጅቶቻቸውን ለድሃዎች የኮቪድ-19 ክትባት ለማቅረብ የያዘውን ጥረት እያደናቀፉ ናቸው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ። ትላንት ዶክተር ቴዎድሮስ በጄኔቫ ከጀርመን ፕሬዝዳንት ፍራንክ ዋልተር ስቴንማር ጋር ሆነው ለድሃዎች ሀገሮች ክትባቱን ለማዳረስ በዓለም የጤና ድርጅት አሰባሳቢነት ስለተዋቀረው ኮቫክስ ስለተባለው ስብስብ ለጋዜጠኞች ማብራሪያ ሰጥተዋል። አንዳንዶቹ የበለጸጉ ሀገሮች ኮቫክስ ክትባቶችን ለመግዛት ከተዋዋለላቸው የመድኃኒት ክትባቶች ላይ ክትባት ለመግዛት በመዋዋል ኮቫክስ የሚያገኘውን ክትባት መጠን እንዲቀንስ እያደረጉ ናቸው ሲሉ ወቅሰዋል። የትኛዎቹ ሀገሮች እንደሆኑ ግን በስም አልጠቀሱም። እጅግ ድሃ ሀገሮች በቂ ክትባት ማግኘታቸውን ማረጋገጥ ለሁሉም ይበጃል ያሉት ቴዎድሮስ አድሃኖም ይህ የበጎ አድራጎት ጉዳይ ሳይሆን የበሽታዎች ስርጭት ቁጥጥር ሳይንሱን መሰረት ያደረገ ግዴታ ነው። ዓለም አቀፍ ወረርሽኝ ሁሉም ጋር ሳይወገድ አንዱ ጋ ብቻ ሊወገድ አይችልም ብለዋል። አድማጮች፣ ለሰዓቱ የያዝኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አስተያየቶቻችሁን በማኅበራዊ መገናኛ ገጾቻችን በኩል እንድታደርሱ ይሁን። አሁን ወደ ቀዳሚው ዘገባ እናምራ። የትግራይ ክልል ውስጥ ሊኖር የሚገባውን ፖለቲካዊ ለውጥ በማቀንቀን የሚታወቀው ወጣቱ የለውጥ አራማጅ የማነ ንጉሥ መገደሉ ተሰምቷል። ከግድያው ጋር የተያያዙ ጉዳዮችን ለማወቅ በማቀድ ግድያው ተፈጸመ የተባለበትን ዞን የሚያስተዳድሩትን ባለሥልጣንና የሥራ አጋሩን አነጋግረናል። የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማነ ንጉሥ አዲስ አይደለም። ህዝባዊ እንቢተኝነትን በመፍጠር በህወሀት ላይ ጫና በመፍጠር መንገድን በመዝጋት You said I demand but my drink and what happened you work it up and then no and this is here I No. የማነ ንጉሥ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማኅበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውን ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ በስርዓት በአጠቃላይ የስድስት ሰዎችን ሕይወት የቀጠፈውን ድርጊት እንዲህ ገልጹታል አው የተገደለው፣ ህዋላ የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት ለሌላ ምሽን ሌላ ቦታ ሲቀይር የከተማ አንዳንድ ህገ ወጥ ወጣቶች እንዳይዘርፉት በመስጋት ሁለት እና ሶስት የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሂዶ ቦታው ላይ ደርሶ የሆነ ቤት ገብቶ ትምህርት እየሰጠ ነበር ሰላማቸው ራሳቸው ይጠብቁ ሰው እንዳትጎዱ ለራሳቸውም እንዳትጎዱ ንብረት አትዝረፉ እና የምትፈልጉት ነገር ከመንግስት ጠይቁ ህጋዊ ሆኖ ምናምን እያለ እያስተማረ ነበር ለም የተባለው ቡድን ያጣራው ከዛ ከውጭ የጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፍቶበት እሱ ተመታ። እሱ የሚከላከሉ የመከላከያ ተራዊትን የተኩስ ልውውጥ ተደርጎ እነሱም ሁለቱ ወዲያ ሞቱ። እሱም ጨምረ ተኩስ የተኩተላቸው ሰው ተገደለ። አንድ ሌላ ወጣትም ተገደለ። ያው አጠቃላይ በእለቱ ስድስት ሰዎች ናቸው የሞቱት። እና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳም ወስዶ የስለሳት ቀብር ተጭሞ ሌላው የመከላከያ የነበሩና ወዳዩ አየአካባቢ ማህበረሰብ ነው የቀበራቸው የከበራቸው በክብር ነው ያጣሩት። አቶ መለሰ በስርዓት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን የሟቾች አስክሬን ተነስተው በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቱ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማንህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ። እውነት የተገደለው አንድ ሰውየ ስለው ገዳዩ ለምን አላማ ነው የተገደለው ለምን አላማ ላይ የተገደለው የሚለው ምክንያቱም በእኛ እምነት እኛ ዝም ብለን ስናስበው በህዝብ ተወዳጅ በወጣት በወጣቶችን ተወዳጅ የለውጡ ተራማጅ የሆነ ታጋ የነበረ ሰው ስለሆነ በህዝብ ፍቅር ነበረው በወጣት ፍቅር ነበረው በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ የዚ አካባቢ ምልሻ እንደማይደለው ነው እኛ እንትን የደረስነው የዚ አካባቢ ምልሻ የፈለገ ቢያረግ እንደማይገድለው ምክንያት የትውልድ ሀገርም ጭምር ነው። አካባቢውና ይወደዋል ሰው እና ንጹሕ ታጋይም ስለነበረ በዚህ ደረጃ ነው የሚታወቀውና ሙልጌታው ወረደ የማነ ንጉስን ለበርካታ ዓመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ አውቀዋል። ፈንቅል የተባለው የማነ ንጉሥ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙልጌታ ለየማነ ንጉሥ ሞት ተጠያቂ የሚያደርገው የቀድሞውን የህዋት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ ባለፉት አስራ ሁለት አስራ ሶስት ዓመታት እንቅልፍ መስቷቸው ነው የነበረው። ሲታገል፣ ሲያታግል፣ ህዝቡን ሲያነቃ በሰላማዊ መንገድ የአርና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል ነው የነበረው። ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለ ይታወቃል። ስለዚህ ይህንን አሁንም ርዝራዦቹ የሚያደርጉት አጉል ሙከራ አለ፣ ቅዠት አለ፣ ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸው ባለፈው ታሪካቸውን ካየን መጀመሪያ ጥናት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ አስተሳሰብ ያለው ኃይል ነው እንደሚታወቀው እነሱ ጫካ ሲገቡ ሲገቡ የዛሬ አርባ አምስት ዓመት ወደ አምስት የሚጠጉ ፓርቲዎች ነበሩ። ቅድሚያ ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት እነዚህ ከታሪክም ከራሳቸው መማር የማይችሉ ኃይሎች ሲሆኑ ያንን ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ኃይሎች አይደሉም። ስለዚህ እነዚህ ኃይሎች ሊያደርጉት እንጂ ከዚ ኃይሎች የማነን ሊገድል የሚችል ሀይል አለ ብለን አንገምትም። ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘ የወጣቶች ንቅናቄ ዕጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርተዋል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ ሙልጌታ ወረደ ይህንን ብለዋል። አዎ እንግዲህ የማነ በርካታ ታጋዮችን አፍርቷል። አላማው ህዝቡ ውስጥ ኦልሬዲ ሰርጾ ገብቷል። የማነ ሊሞትም አላማው ይቀጥላል። እንደውም ይህንን ጉዳይ የበለጠ ህዝቡ አምርሮ እንዲታገላቸው። የቀርቱ መዘራጆችን በአጭር ጊዜ እንዲደመሰሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ የሚሆነው በህዝቡ ላይ ከፍተኛ የሆነ ቁጭት እና ወኔ ነው ያለው። ዛሬ ሲቀበርን እዛ ከተወለደበት አስር ኪሎ ሜትር ራቅ ብላ የሚገኝ ወደ ከህዋኔ አስር ኪሎ ሜትር ገባ ብሎ የሚገኝ የተወለደበት አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ እነዚህ ርዝራዦችን ለማጥፋት። ስለዚህ ትግሉ ዓላማው ግን ሲጀመር መጀመሪያም ኦልሬዲ ግቡ መጥተዋል ብለን መግለጽ የምንችለው ነው። ህወሀቶች ኦልሬዲ ተገምዝተዋል። ጥቂት ርዝራዦች ናቸው አሁን። የጥፋት ከጥፋት ያለፈ ነገር የሚፈጥሩት የሚፈይዱት ነገር የሌላቸው ነው የቀሩት። ስለዚህ የማነ በዚህ ረገድ ህወሀት መስለቀት አለባት፣ መወገድ አለባት ብሎ ሲታገል ነበረ። ይህንን ዓላማው አስታክቶ ነገር ግን ጥቂት ርዝራዞችን የመጥረት ጉዳይ ነበረ። እሱም እኛ በነሱ አናንትን የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ወንጀላ የቀረበበት የህዋት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያው ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረግም። የህዋት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰባዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማኅበራዊ መገናኛዎች ላይ በማጋራት ይታወቅ ነበረ። የማነ ንጉሥ በቅርብ ጊዜ በማኅበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍነዋል ያለውን ያልተገባ ተግባር ሲያውግዝ ተሰምተዋል፣ ታይተዋል። ቢያንስ በትግራይ ለአርባ ምናምን ቀን የሚያክል መብራት የለም የመሰረታዊ አላቂ ዕቃዎች የሉም። እንዴት አድርገን እናግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው እየቆመ የተለያዩ አጀንዳ ያላቸው የተለያዩ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት። የማነ ንጉሥ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ። በመቀሌ ዩኒቨርሲቲ የምረቃ ሥነ ሥርዓታቸውን አክብረው ወደ አዲስ አበባ ሲመጡ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ የድፈጣ ጥቃት ደርሶባቸዋል። በጥቃቱ ተመራቂ ተማሪዎችን ጨምሮ የዘጠኝ ሰዎች ሕይወት ማለፉን ከጥቃቱ የተረፈ ተማሪ ለአሜሪካ ድምፅ ገልጸዋል። ተማሪዎቹ ከአምስት ቀናት በኋላ ዛሬ አዲስ አበባ ገብተዋል። መስፍን አራጌ በጉዳዩ ላይ ዝርዝር ይዟል። በወቅታዊ የጸጥታ ሁኔታ ትምህርታቸውን ያጠናቀቁ የአዲግራት ዩኒቨርሲቲ ተማሪዎች የምርቃን ስነ ስርዓታቸውን ያካሄዱት ባለፈው የካቲት ስድስት ነበር። በመቀሌ ዩኒቨርሲቲ ግቢ ተመራቂዎቹ የሚፈለግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን በስፍራው የነበረና ከጥቃቱ የተረፈ ተማሪ ለቪኦኤ ያስረድቷል። ያው ሐሙስ ዕለት የካቲት አስራ አንድ መሆኑን አላወቅንም። እኛም ያው ቀን በአስተዘጋጀ የዩኒቨርሲቲው እራሱ አዘጋጀልን ሮብ ማታ ትኬት ቆረጥን ግንባ ብለን አርባ አራት ተማሪዎች አራት ሰዓት ላይ መኪናው መጣ። መቀሌ ግቢ ውስጥ ስንገባ ሁለት ፌዴራሎች አብረውን አሉ። ያን ሊያጅቡ ይሆኑ አይሆኑ አናውቅም። ይሄን ነገር ጉዞው ጀመርን። ከዮሐኔን እንዳለፍን ከዮሐኔ አንድ አርባ ሀምሳ ኪሎ ሜትር ርቀት ላይ ወደ አላማጣ ና ማይጮ መገንጠያ ከሱ አካባቢ የሆነ ገደል ነው። በጣም ተራራ በዛ ላይ ከርብ ቦታ ላይ ነው። አዲ መስኖ ትባላለች። እንደታጠፍን በድንጋይ መንገድ ተዘግቶብናል። አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው። ከሹፌር በኋላ ፌዴራሎች ሁለቱም ወጡ ሲወጡ እዛው ተኩስ ተጀመረ። ከየት መጣ ማይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ በጥይት መኪናው መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአላ ይላል፣ እኛ ተማሪ ነን እንላለን። ከዛ ከተራራ ወርደው ተጠግተው መምታት ሲጀምሩ ሹፌሩ ድንገት ተመቶ ነበር። እንደምንም ብሎ ገብቶም መኪናውን ወደ ተራራው ገለበጠው። ሲገለብጠው እኛን ከበር ለማድረግ ነው፣ ጥይቱን ትንሽ እንዲበርድልን አደረገን፣ መኪናውን ሲገለብጠው። ከዛም መጥተው እንደዛ እንደተገለበጠ መኪናው በጣም መምታት ሲጀምሩ ተማሪ ተማሪ ነን ሁሉም ተማሪ ነን ሲል ተኩሱን አቁመው ውረዱ ተማሪ። ወጣቱ እንደሚለው ተማሪዎችን ጨምሮ አውቶቡስ ውስጥ የነበሩ ዘጠኝ ሰዎች ህይወታቸው አልፏል። መኪናው እዛው በቃ ዕቃችን፣ ዶክመንታችን፣ ላፕቶፓችን እንዳለ ልብሳችን ምናምን እዛው ነው። መኪናውን አቃጠሉ። ሬሳውን ያውጡት የምናውቀው ነገር የለም። ተማሪው እንዳለ የተረፈው ደም በደም ሆኗል። ወጣን፣ እጅ ወደ ላይ አድርገን ወደ ተራራ ይዘው ነው አጅበው። ከዛ ተራራ ላይ ስንሄድ ጥያቄ መጠየቅ ጀመሩ እነዚህ ሚኒሻዎቹ። ያው እኛ አላወቅንም። ወጣቱ ከሰአታት ጥያቄና ምርመራ በኋላ ቁጥጥር ስር ውለው የነበሩት ተማሪዎች መለቀቃቸውንና በተገኙ ትራንስፖርት አቆራርጠው ቆቦ መድረሳቸውን ጠቁመዋል። የቆቦ ጠቅላላ ሆስፒታል ስራ አስኪያጅ ከሳሁን አዲሱ ጉዳት የደረሰባቸው ተማሪዎች በሆስፒታሉ ሕክምና ማግኘታቸውን አረጋግጠዋል። ቁስለኛዎቹ አስራ ሁለቱ ናቸው። ከአስራ ሁለቱ ቀላልም ቢሆን የተወሰነ ግን ትንሽ ጎዳ ያሉ ስብራት የደረሰባቸው ሶስቱ ልጆች አሉ። ጉልበቱ አካባቢ ላይ እና መቀመጫው አካባቢ ነው የነዚህ ትንሽ ከበድ ያለው ቁስል ያለባቸው። ከሶስቱ ውጭ ያሉት መጠነኛ የሆነ ቁስል ያለባቸው ናቸው። የተመቱት ሁሉም በጥይት ነው። አጠቃላይ ሁሉም ተማሪዎች ናቸው የመጡት የተመቱት ጋር ማለት ነው። ሁሉም ሰላሳ አምስት ናቸው። እናንተ ጋር ሲደርሱ ምን አይነት ህክምና አደረጋችሁላቸው? ያው እኛ ጋር ያሉት ባለሙያዎች አሉ። እነዚህ ክብራት የደረሰባቸውን በጀሶ ሌሎች እንቁስለኞች ደግሞ እንደዚሁ በማጠብም ያው ህክምና እርዳታ ተደርጎላቸዋል። ልጆቹ እንደመጡ ተደናግጠው ነበር፣ ያለቅሳሉ የነበረው ነገር ከባድ ነበር። ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋ ከመረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብና ወደ አዲስ አበባ በመሸኘት ተሳትፎ አድርጓል። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አበበ ግርማው ገለጻ ቆቦ ሆስፒታል የተወሰነ የሕክምና እርዳታ ተደርጎላቸው ሪፈረንስ ለተባሉ ወደ አዲስ አበባ በተለይ ቁስለኞች ተማሪዎች ስለነበሩ ወደ ስድስት አካባቢ የሚሆኑ እነሱን እና አደጋም ያልደረሰባቸው ወደ ሀያ ሰባት የሚሆኑ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ዩኒቨርሲቲው አንድ ቀን በዩኒቨርሲቲው አሳድሮ በመኪና sudah dikatakan እንዲሄዱ አድርጓል። የዩኒቨርሲቲ ተማሪዎች ናቸው፣ ተመርቀው ደስታቸውን አጣጥመዋል ጨረሱም እንዲህ አይነት ድንጋጤ ሲያጋጥማቸው ከስነ ልቦና ግንባታ አንጻር እንደ ዩኒቨርሲቲያቸው ያደረገው ነገር አለ። እኛ አመራሩ እነሱን ከቆቦ ሆስፒታል እስከ ዩኒቨርሲቲው በመጡበት ጊዜ ቀብሯቸው ስለነበረ አባታዊ ምክርም እንደ ዜጋም የሚጠበቅብንን ማረጋጋት ስራዎችን በጋራ ሰርተናል። እነሱን በጣም ደስ ብሏቸው ነው አመራሩ ያን ያክል ከእነሱ ጋር ሆኖ ችግራቸውን በመካፈሉ እና ይሄ የምንችለውን የሚያክል በመርዳታችን ያው ደስተኞች ሆነው ነው የሄዱት። ሀያ ስምንት ተማሪዎች ዛሬ አዲስ አበባ ገብተው ተጨማሪ ህክምና ና እንክብካቤ እያገኙ መሆናቸው ታውቋል። ዛሬ ጠዋት ሶስት ሰዓት ላይ አዲስ አበባ ገባል። አዲስ አበባ እንደገባል ሚኒስቴር ኦፍ ኤዱኬሽን ዶክተር ሰለሞን ይባላሉ። እሳቸው ተነጋግረው አሁን ያለን ነው ካሌ ሆቴል ነው ያለን ነው። አሁን ከጥቁር አንበሳ ሶስት ሶስት ዶክተሮች መጥተው እዚሁ ሩማችን ውስጥ እየታየን ነው፣ ህክምና እየሰጡ ነው። እዚሁ ወልዲያ ና የመርሳ ልጅ ያሉ ሴቶች የተጎዱ ቤተሰብ እራሳችን እናታክማለን ብለው እዛው ቀርተዋል። ለተጎጂዎቹ አልባሳት በመስጠት ና ምግብ በማቅረብ አጋርነታቸውን ላሳዩ የወልዲያና የደብረ ብርሃን ዩኒቨርሲቲዎች፣ የቆቦ አካባቢ ነዋሪዎች ተመራቂ ተማሪዎቹ ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ልጆች እንደየፍላጎታቸው የሚያስተምሩ አካታጅ ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ህጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ ጥረትና የአቅም ማነስም ህጻናቱና ቤተሰቦቻቸው ለበርካታ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ሻምፒዮንስ አካዳሚ የተሰኘ አካታች ግል ተቋም አርያ የሚሆኑ ተግባራትን እየሰራ ይገኛል። ስመኝሽ የቆየ በተቋሙና ልዩ እንክብካቤ በሚፈልጉ ህጻናት የትምህርት አሰጣጥና አያያዝ ዙሪያ ወላጆችና ባለሙያዎችን አነጋግራለች፣ እንደሚከተለው ይቀርባል። ወይዘሮ አልማዝ ጥላሁን ከሶስት ልጆቻቸው የመጀመሪያ የሆነው የ16 ዓመት ልጃቸው ልዩ ፍላጎት እንዳለው ያወቁት አራት ዓመት ሲሞላው ነበር። ልጃቸው እስከዛ እድሜው መናገር እና ራሱን መግለጽ ካለመቻሉ በላይ በጣም ብስጩ መሆኑ ያሳሰባቸው ወይዘሮ አልማዝ ተመርምሮ የኦቲዝም ተጠቂ መሆኑ እስከሚነገራቸው ድረስ ስለበሽታው በሽታው ሰምተው እንደማያውቁ ይናገራሉ። ኦቲስቲክ ሲሉን እንደውም እኔ በጣም ቀላል ሰምቼ ስለማለት ዘገምተኛም አይመስልም ሲያዩት ግን፣ ጠናነቀን ደሳጫን ሀሳቡን መግለጽ አይችልም። ያው ቤተሰቡ ግን ይታመሳል። በእርግጥ እንደዛ ሲሆን ምን ማድረግ እንዳለብኝም አላቅም። ከባድ ጊዜ ነው። በጣም በጣም ፈተና ነው። ምክንያቱም እንዴት ማድረግ እንዳለብን እንኳን ምንም እውቀቱ የለንም። ስለ ልጃቸው ልዩ ፍላጎት ዘግተውን ቢሆን የተረዱት ወይዘሮ አልማዝ አሁንም ድረስ ፈተና የሆነባቸው ግን የልጃቸው ትምህርት ጉዳይ ነው። በሚኖሩበት አስኮ አካባቢ ልዩ ፍላጎት ላላቸው ልጆች ትምህርት የሚሰጥ ምንም አይነት የትምህርት ተቋም የለም። በመንግስት ሰራተኛ ደሞዛቸው በወር ስድስት ሺ ብር የሚከፈልበት የግል ትምህርት ቤት ለማስገባት ያደረጉት ጥረት ደግሞ ከአቅማቸው ጋር መሄድ እንዳልቻለ በሀዘን ይገልጻሉ። ትምህርት ቤት እንደ ሌሎቹ ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማይ ስማ አንዱ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩሉ አይሄድም እኩሉ አይጠፋም። ግድ የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችም ማስተማር ነው እንዲ ያለባቸው ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ። ኢትዮጵያ ውስጥ ልክ እንደ ወይዘሮ አልማዝ ልጅ ልዩ ፍላጎት ያላቸው ልዩ እንክብካቤና ድጋፍ የሚሹ ወደ ሀያ ሶስት ሚሊዮን ሰዎች ቢኖሩም ብዙዎቹ ትምህርት ለማግኘት እንደሚቸገሩ የአይምሮ ሕክምና ባለሙያና አማካሪ የሆኑት ዶክተር ማአዛ መንከር ይናገራሉ። ልዩ ድጋፍ የሚፈልጉ ልጆች ልክ በችሮታ በሆኑ ግለሰቦች ፍላጎት ላይ ተመስርቶ ሆኖ እድል ሊያገኙ የሚችሉት እንጂ አስገዳጅ የሆነ ነገር ኖሮ እንደ ማንኛውም ተማሪ ትምህርት ለሁሉም የሚለውን አይነት ሲተገበር አናይም። ልዩ ፍላጎት ያላቸው ልጆች የሚታይ አካላዊ ጉዳት ወይም የማይታይ የባህሪ ስሜትና አእምሮ እድገት ችግር ያለባቸው ሊሆኑ ይችላሉ። እነዚህ ህጻናት ታዲያ ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለያየ የመማር ማስተማር ሂደት ይፈልጋሉ። ይህን ለማሟላት በመንግስት ደረጃ የአካታች ትምህርት ፖሊሲ ተቀርጾ ከፍተኛ የትምህርት ተቋማትም የልዩ ፍላጎት መምህርነት በተለያየ ደረጃ ቢሰጡም ለምን መሬት ወርዶ ተግባር ላይ እንደማይውል ግን ዶክተር ማዕዛ ያስረዳሉ። ኮተቤ ወይም አዲስ አበባ ዩኒቨርሲቲም የተለያዩ ደግሞ የክልል ከተሞች ያሉ ዩኒቨርሲቲዎች የልዩ ፍላጎት ትምህርት በዲፕሎማ በዲግሪ በማስተርስ ዲግሪና በፒኤችዲ ደረጃ ትምህርቱ ይሰጣል ጥሩ የሚባል የሰው ሀይልም አለ በዚህ ዘርፍ የተመረቀ ግን ያለው ችግር ምንድን ነው ወደ መሬት ወርደው የልዩ ፍላጎት ያላቸው ህጻናትን በተግባር በተደገፈ ስልጠናውን አይወስዱ ልዩ ፍላጎት ያላቸው ህጻናት ሲባል ኢቨን በትምህርት ደረጃ ያላቸው አመለካከት ከዩኒቨርሲቲ ሲመጡ ምንድን ነው? አንድ አድርጎ የመመልከት። ለምሳሌ አንድ ልጅ ኦቲዝም ያለበት አይምሮ እርቶት ስምነት ካለበት ኦቲዝም ያለበት የባህሪ እክል ካለበት፣ ወይም ስሜት መረበሽ ካለበት መለየት እንኳን አይችሉም። በትምህርት ቤቶች በኩል ስመጣ ያሁን እንግዲህ የግል ትምህርት ቤት ውስጥ ነው የምሰራውን ማስተዳድረው ትምህርት ቤቶች የማይቀበሉት አንዱ ምንድን ነው? ያው የልዩ ፍላጎት ትምህርት አካታችነት ቀናነትን ይጠይቃል። ሁለተኛው ደግሞ እንደ ጥያቄ የሚያነሱት ምንድነው፣ የሰለጠነ ሰው ሀይል የለንም። ስለዚህ እነዚህ ልጆች እንደሚቀበል ምንድን ነው የምናደርጋቸው ከማዋል ውጪ የሚል ነገር አለ። የወይዘሮ አልማዝም የዘወትር ጭንቀት ተገቢውን የትምህርት ድጋፍ ማግኘት ያልቻለው ልጃቸው ነገ ምን ይሆናል የሚለው ሀሳብ ነው። ይህ ልጅ እንዲህ ተምሮ እዚህ ይደርስልኛል ወይም ከልጆች እኩል ይሄዳ የምለው ነገር የለኝም እና በጣም ያሳስባል። የቤተሰቡ ጭንቀት ትልቁ እንዴት ነው የምናደርገው? እስከ መቼ ነው እንደዚሁ የሚሆነው? በሚቀጥለውም ላይቀበሉኝ አሁንም እያሉኝ ነው። ይቺ ኮቪድ ስለሆነች እንደው ተንከራ ተቻለልሽም ብዬ ነው እንጂ ሌላ አማራጭ ልን ጊዜ እየገደልንበት ነው ብለውኛል። ትምህርት ቤቱ ማለት ነው በቅርብ ቀርተው ትልቁ ችግር እኔ ራሴ ምን ማድረግ እንዳለብኝ አላወኩለትም። እውነት ሰው ሆኖ

ሁሌስ ደግሞ በእኔ ጥገኛ ሆኖ ነው የልጅን ተልኝሮስ ካለው ነው ምን ላደርግለት? ይህን ችግር በጥቂቱም ቢሆን ለመቅረፍ የክሊኒካል ሳይኮሎጂ ምሩቅ የሆኑት ዶክተር ማዓዛ የዛሬ 14 ዓመት አዲስ አበባ ጀሞ አካባቢ በከፈቱት ሻምፒዮንስ አካዳሚ ትምህርት ቤት ወደ ስልሳ የሚሆኑ ልዩ ፍላጎት ያላቸውን ህጻናት ተቀብለው ያስተምራሉ። ከትምህርት ቤት ውጭም ወደ አንድ ሺህ የሚጠጉ ህጻናት ወላጆችና መምህራንን በማሰልጠንና ተከታታይ ድጋፍ በማድረግ ስኬታማ ልጆችን እያፈሩ ለማህበረሰቡም ድጋፍ እያደረጉ ነው። ሐኪሞች፣ ሎየሮች፣ ትልቅ ፋርማሲስቶች ብዙ ጊዜያቸውን እድሜያቸውን ትምህርት ላይ አውለው ግን እንዲህ አይነት ልጅ ይገጥማቸው እቤት የሚሆኑ ወላጆች ይገጥመኛል እና እነዚህ ሰዎች የሀገር ቤተሰብ ብዙ ኢንቨስት ተደርጎባቸው ነው ይህንን ትምህርት የተማሩት እና ቤተሰብ ሀገራቸውን እንደቤት መርዳት እየቻሉ እንደዚህ አይነት ልጅ ስላላቸው ብቻ ተገድበው ይቀመጣሉ። ስለዚህ መንግሥት ሲያስብ ድጋፍ የሚፈልጉ ህጻናት መደገፍ ማለት ልጆቹን ብቻ አይደለም፣ አገልግሎት የምንሰጠው ከጀርባ ያሉ ወላጅ፣ እህት፣ ወንድም ቤተሰብ በሙሉ እረፍት የሚያገኘው ከዶክተር መዓዛ በተጨማሪ ሴንተር ፎር ፋሚሊ ሰርቪስ የተሰኘ ድርጅትም ማህበረሰቡን ልዩ ፍላጎት ስላላቸው ልጆች ግንዛቤ የማስጨበጥ ችግር ውስጥ ያሉ ቤተሰቦችን የማገዝና ትምህርት ቤቶች አካታች እንዲሆኑ የማድረግ አዲስ እንቅስቃሴ መጀመሩን የድርጅቱ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ነግረውናል። በመማር ማስተማር ያሉ መምህራን አሉ፣ በመማር ማስተማሩ ላይ ልጆቹን የሚያግዙ ባለሙያቸው ላይ ሕክምና አሉ፣ ወላጆቹ አሉ፣ ማህበረሰቡ አለ። ከእንደገና ደግሞ እነዚህን ደግሞ ቤተሰቦች ሊያግዙ እና ሊረዱ የሚችሉ በተለያየ ፕሮፌሽናል ወይም ሙያ ውስጥ ያሉ አሉ እና እነዚህን አንድ ላይ በማምጣት በጥምረት ለልጆቻችን የተሻለ ነገር መደረግ አለባቸው በሚል ነው አስፈላጊነቱን አስቀምጠን እየሰራን ያለ ነው። ልዩ ፍላጎት ያላቸው ህጻናት ተገቢውን ትምህርት እንዲያገኙ እንደ ተጎጂ ሳይሆን አስተዋጽኦ አድራጊ ዜጋ መታየት መጀመር አለባቸው የሚሉት ባለሙያዎች በወላጆችና ማህበረሰቡ ዙሪያ ያለው ግንዛቤ እንዲያድግና መንግስትም ለሌላው የማህበረሰብ አካላት የሚሰጠውን ትኩረት ሰጥቶ አካታች ትምህርት ቤቶች እንዲበራከቱ እንዲያደርግ መክረዋል። ለአሜሪካ ድምጽ ራዲዮ ስመኝ ሽ የቆየ ከፌርፋክስ ቨርጂኒያ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ። ደና ደሩ።